ተስፋ ለሴቶች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 ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል! የጌታ ጸጋና ምሕረት ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። እንግዲህ ዛሬም እንደ ከዚህ በፊቱ ሁሉ ልዩ ልዩ ዝግጅቶችን ይዘንላችሁ ቀርበናል። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ይህንን ጊዜ ስለ ሰጠህን ስም ለዘላለም የተባረከ ይሁን። አሁንም ይህንን ጊዜ እንድትባርክልን፣ እንድታስተምረን፣ እንድትመክረን፣ እንድትገስጸን በጌታ በኢየሱስ ስም እንለምንሃለን። አሜን። የዛሬው ፕሮግራማችን ትኩረት የጉድፍ በሽታን አስመልክቶ የምናቀርብላችሁ ፕሮግራማችን ነው። በዚህ ፕሮግራማችን ላይ እንግዳ ጋብዘናል። እንግዳችን ሲስተር ንግስት ሽመልስ ይባላሉ። በጳውሎስ አጠቃላይ ሆስፒታል የህጻናት ሐኪም ናቸው። ከእሳቸው ጋር ወዳደረግነው ቆይታ በቀጥታ እናልፋለን። አብራችሁን ቆዩ። ስሜ የሲስተር ንግስት ሽመልስ ይባላል። በእናቶችና በህጻናት ዙሪያ ነው የምሰራው። ዛሬ የምንነጋገረው ስለ ጉድፍ በሽታ ነው። እሺ፣ የጉድፍ በሽታ ወይም ችክን ፖክስ የምንለው ብዙዎችን የሚጎዳ ተላላፊ በሽታ ነው። ይሄ ተላላፊ በሽታ ከብዙዎች በተለይ ከህጻናት ወደ ህጻናት በንክኪ ይተላለፋል። ይሄ በሽታ ማለት ነው። ይሄ በሽታ የሚተላለፍበት መንገዶች ምንድናቸው? አንደኛ በማስነጠስ ጊዜ ሊተላለፍ ይችላል። በሳል ጊዜ ሊተላለፍ ይችላል። በማንኛውም ፈሳሽ በሆኑ ነገሮች ሊተላለፍ ይችላል። ከአንዱ ልጅ ወደ አንዱ ልጅ የህጻናት በሽታ ነው። በብዛት ህጻናትን ነው የሚያጠቃው። በሽታ በህጻናት ላይ በተለይ ከአምስት አመት በታች ያሉ ህጻናትን ነው ይሄ በሽታ የሚያጠቃው። ይሄ በሽታ በአምስትና ና በስድስት ቀን እነዚህ ተላላፊ በሽታዎች የሚያጠቁት ህጻናትን ከአንዱ ወደ ሌላ በአምስትና በስድስት ቀን ውስጥ ነው የሚታየው ይሄ በሽታ ማለት ነው። ይሄ በሽታ የሚያሳየው ምልክቶች ምንድን ናቸው? አንደኛ በጣም ኃይለኛ የሆነ ትኩሳት አለው። ሌላው ኃይለኛ የሆነ ማሳከክ አለው። አንኮንፈርቴብል ራሽ የሚባለው ማለት የማይጠበቅ ሽፍታ በተለይ ለሰው ምቾት የማይሰጥ ማለት ነው። ህጻናትን የሚያነጫነጭ የሚያሳክክ ማሳከኩ ራሱ አከውት አከውት ራሱ የማይጠግቡት አይነት ነው እንትኑ ማለት ነው። በዚህ ጊዜ እነዚህ ህጻናት ምን ሊሆኑ ይችላሉ? ከዚህ የተነሳ ሀይለኛ ቁስ ሊያወጣ ይችላል። ከማሳከኩ የተነሳ ማለት ነው። በዚህ ጊዜ ደግሞ ልጆቹ ምን ያጋጥማቸዋል? አንዳንዴ የራስ ምታት ያጋጥማቸዋል። ማለት ሊገለጽ አይችልም። የህጻናት የራስ ምታት ግን ራሴ ከበደኝ የሚሉት ነገር አላቸው። ከዛ ውጪ ደግሞ እንቅልፍ እንቅልፍ ይላቸዋል። ህጻናትን ትኩሳታቸው ይበዛል። በተለይ ደግሞ አፋቸው ሊደርቅ ይችላል። ይሄ ዲሀይድሬሽን የምንለው የሰውነት ፈሳሽ መቀነስ ማለት ነው። በምንድን የሚቀንሰው? እነዚህ ልጆች ትኩሳት አላቸው፣ ትውከት ሊኖራቸው ይችላል፣ ተቅማጥ ሊኖራቸው ይችላል። ከምንድን የሚነሳው? ከዚህ ህመም የተነሳ። ይሄ ህመም ብዙ ሰው አያስተውለውም። ለምንድን የማያስተውለው? ብዙ ጊዜ ህጻናት ላይ የሚከሰቱ ትኩረት አንሰጣቸው። ይሄ በሽታ ግን ገዳይም ሊሆን ይችላል። ለምንድን ነው ገዳይም የሚሆነው? እነዚህ ህጻናቶች ሳል አላቸው ብለናል። ይሄ ሳል ምንድን ነው? ኒሞኒያ ኒሞኒያ ማለት ደግሞ የሳምባ ምች ሊያመጣባቸው ይችላል፣ ህጻናት ላይ ማለት ነው። ከዚህ የተነሳ ህጻናት ባልተጠበቀ ሁኔታ ሞትና ጉዳት ሊያጋጥማቸው ይችላል። ይሄንን በሽታ ትኩረት መስጠት አለብን። ይሄ በሽታ ትኩረት የምንሰጠው በምንድን ነው? መጀመሪያ ክትባት አለው ክትባት ማስከተብ አለብን፣ ህጻናትን ማለት ነው። ይሄንን በተመለከተ የጉድፍ በሽታ ለብቻ እንትን ክትባት ላይኖረው ይችላል፣ ግን አንድ ላይ ተደባልቆ ከሌሎች ክትባቶች ጋር አብሮ ይሰጣል። ማንኛውም ህጻን በዚህ ሲጠቃ ቶሎ ምን ማድረግ አለብን? ሄደን ወደ ጤና ባለሙያ ማማከር አለብን። ሄደን አማክረን ይሄንን በሽታ ለይተን መታከም አለበት። ይሄ በሽታ ካልታከመ ልጆች ላይ አደገኛ የሚያመጣ በሽታ ነው። ምንድን ነው? አንደኛ ዲሃይድሬሽን ብለናል ቅድም። ትውከት አላቸው፣ ተቅማጥ አላቸው። እነዚህ ልጆች ባልታወቀ ሁኔታ ሊደካክሙና የሰውነታቸው ፈሳሽ ሊያልቅና ወደ ሞት ሊያደርሳቸው ይችላል ማለት ነው። ጸጥ ብለን ይህንን በሽታ ማየት የለብንም። ወደ ጤና ድርጅት ወስደን አሳክመን ተከታትለን ይህንን በሽታ ልጆች መዳን አለባቸው። መታከም አለባቸው። ከዚህ በሽታ መዳን አለባቸው። ትምህርት ቤት እንኳን የያዘው ልጅ ቢኖር ያ ልጅ ከትምህርት ቤት መቅረት አለበት። ለምን ተላላፊ በሽታ ነው ብለናል። ከአንዱ ወደ ሌላ ልጅ ተላላፊ ነው ብለናል። ስለዚህ ያ ልጅ ለሌሎች ተማሪዎች ያስተላልፋል። አንድኛው ልጅ ከተያዘ ያንን ልጅ እቤቱ መቅረት አለበት። ያ ልጅ እቤቱ ያንን በሽታ ሕክምና ወስዶ ጤንነቱ ከተረጋገጠ በኋላ ጤንነቱ ከተመለሰ በኋላ ወደ ትምህርት ቤት ይሄ ልጅ መመለስ አለበት እንጂ እዛ ትምህርት ቤት ሆኖ ለሌሎቹ አንዱ ለሌላው አንዱ ለሌላው እያስተላለፈ በሙሉ እዛ ትምህርት ቤት ያሉት ልጆች ሊያዙ ይችላሉ። ብዙ ውጭ ይህንን አያስተውሉትም። ዝም ብለው ትምህርት ቤት ልጆቹን ብቻ መላካቸውን እንጂ ይሄ በሽታ ለሌላው ልጅ ምን ችግር ያመጣል ብሎ መታሰብ አለበት። ከዚህ በሽታ የተያዘ ልጅ ተለይቶ ከትምህርት ቤት ተለይቶ ቀርቶ ሕክምናውን አግኝቶ ከዳነ በኋላ ትምህርት ቤት መምጣት አለበት። ሌሎችም ልጆች እንዲሁ ተከታታይ ከተያዙ እነዚህም ልጆች ከዛ ትምህርት ቤት ውስጥ ባለው ሁኔታ ወደ ሌላው ተማሪዎች ወደ ሌላው ክፍል ያሉ ተማሪዎች ከመዛመቱ በፊት ከወዲሁ ሕክምና አግኝቶ የበሽታ መታከም አለበት። እዚህ ላይ ናቋርጥሽና ብዙ ጊዜ የጉድፍ በሽታ ልጆችን ሲያጠቃ ወላጆች የሚያደርጉት በልማድ የሚደረግ ነገር አለ። ከቤት እንዳይወጡ ጥላ እንዳይሆንባቸው ህክምና መሄድ በራሱ ትክክል እንዳልሆነ ይነገራል እና በዚህ ላይ ምን አስተያየታለሽ? ያው ብዙ ጊዜ ይሄ የጉድፍ በሽታ እና በተለይ ይሄ የኩፍኝ በሽታ አንድ ላይ የተያዘ በሽታ ነው። ጥላ ሲሆንባቸው የባሰ ይባባስባቸዋል ብለው እናቶች በተለምዶ ያስባሉ። ይሄን የምመክረው ነገር ምንድን ነው? ምንም ከዚህ ጋር የሚያገናኘው ነገር የለም። ከጥላ ከሰው መምጣት ከሰው መሄድ ጋራ ምንም የሚያገናኘው ነገር የለም። ይሄን ልጅ ምንድነው ማድረግ ያለባቸው እነሱ? አንደኛ ምግብ በተለይ ፈሳሽ ነገር መስጠት አለባቸው ለዛ ህፃን ማለት ነው። ብዙ ጊዜ ቡንፋን ሲይዛቸው የምንሰጣቸው ፈሳሽ ነገሮች ሻይ በማር ምናምን እንሰጣለን። ያንን እየሰጠን ይህንን ህፃን ግን ወደ ህክምና መውሰድ ግድ መገፋፋት አለብን። ወደ ጤና ድርጅት መሄድ አለባቸው። ከዛ ከጤና ድርጅቱ ከአቅም በላይ ከሆነ ወደ የሆነ ሆስፒታል ሊልቋቸው ይችላሉ፣ ከአቅም በላይ ከሆነ ማለት ነው። በተለይ ይሄ በተለይ በተለይ ኒሞኒያ የሳምባ ምች የሚባለው ብዙ ልጆችን የሚያጠቃና የሚገል በሽታ ነው። ከዚህ የተነሳ ወደዚህ ይሄ በሽታ ወደዚህ ይቀየራል። ስለሚቀየር እነዚህ ህጻናቶች ቶሎ ብለው መታከማቸው ግድ ነው እንጂ ይሄ ጥላ የተለያየ ነገር ተብሎ በቤት ውስጥ በማሸግ ወይም ደግሞ በማስቀመጥ የሚገኝ ምንም መፍትሄ የለም። ሄዶ ህክምና ይሄ ልጅ ግድ ማግኘት አለበት። ሌላው ትኩሳት ብለናል። ትኩሳት ህጻናትን የሚጎዳ ትልቅ በሽታ ነው። ብዙዎች በህጻናት ላይ የማያስተውሉት ትኩሳት ትልቅ እንደውም ብዙ የሰውነት አካላታችንን የሚጎዳ ትኩሳት ነው። ብዙ ጊዜ ማለት ነው ኦርጋኖች የሚባሉትን ይጎዳል። ውስጥ የውስጥ አካሎች ማለት ነው። ግን ብዙ ሰው ይሄን አያስተውልም። አንድ ላይ ትኩሳት ሲኖረው ትኩሳቱ ከምንድን ነው የመጣው? ኢንፌክሽን አለ ማለት ያ ልጅ የተጠቃበት ባክቴሪያ ሊሆን ይችላል። ህዋሳቶች የልጆችን የሚያጠቁ በሽታዎች አሉ። ያ ልጅ የምንድን ነው ቶንሲል የሚባል ሊይዘው ይችላል። ከትኩሳቱ የተነሳ ማለት ነው። እንዳልኩት ቅድም ኒሞኒያ፣ ሳምባው ምች ከዚህ ከዚህ ጋራ ብዙ በተለይ መተንፈሻ አካላቶቻችንን የሚያጠቁ በሽታዎች አሉ። እነዛ ጋር የተያዙ ሊሆን ይችላል። ያ ደግሞ በተለይ ከአምስት ዓመት በታች ያሉ ህጻናትን በጣም ያጠቃሉ። ስለዚህ እናቶችም ሆነ ህብረተሰቡ በዚህ ጉዳይ ላይ ቸል ብሎ ሊያዩ አይገባ። ያ ነገር የጉድፍ በሽታ ነው ወይስ ደግሞ ሌላ የኩፍኝ በሽታ ሊሆን ይችላል። እንትላቸው አንድ አይነት ነው። ሁለቱም ሽፍታ አላቸው። እዛ ሲሄድ ነው። ሁለቱም ያው ክትባት አላቸው። ሁለቱም ህክምና አላቸው። ግን በጤና ባለሙያ መታየትና መታገዝ እነዚህ ልጆች ህክምና መውሰድ አለባቸው የግድ ህጻናት ላይ የሚከሰቱ በሽታዎችን በተለይ እናቶች ከልጆች ጋራ ያላቸው ቅርበት እናቶች ናቸው ልጆቻቸውን የግድ መመልከት አለባቸው። የዚህ ልጅ ሁኔታ እንዴት ነው? ልጆች ብዙ ጊዜ በተለይ ሲታመሙ ምንድን ነው የሚያደርጉት? እንቅልፍ እንቅልፍ ይላቸዋል። ህጻናት ህመም ሲኖራቸው ማለት ነው። ይሄ ልጅ ያልወትሮ እንቅልፍ እንቅልፍ ያለው ምንድን ነው? ትኩሳቱን ማየት፣ ትኩሳት ሊኖር ይችላል። ያ ትኩሳት ከምንድን ነው የመጣው? ምንድን ነው ይሄ ልጅ ያጠቃው ብሎ እናቶች በትኩረት ልጆቻቸውን መከታተል አለባቸው። ግድ ነው። ይሄ ማለት ብዙ ጊዜ ከልጆች ጋር ቅርብ ግንኙነት ያላት እናት ነች። ስለዚህ ልጇን ተከታትላ ምንድን ነው ህመሙ? አሁን እኔ እየተናገርኩ ያለ ስለዚህ በሽታ ብቻ ይሄን በሽታ መለየት የሚቻለው ከብዙ አቅጣጫ ነው ማየት ያለብን። ልጅ ዝም ብሎ ሽፍታ ብቻ ኖሮት ማለት እላው ላይ ያለው ሽፍ ብሎ ሽፍታው ወጥቶ ትኩሳት ብቻ ሊኖረው ይችላል። ከዛ በኋላ ነው ጉድፍ ነው ወይስ ኩፍኝ ነው የሚለው መለየት የምንችለው፣ ከዚህ ተነስተን ነው ስለዚህ ለእናቶች በጣም የምሰጠው ጠበቅ ያለ እንትን ምንድ ነው ልጆቻቸው መከታተል አለባቸው፣ ማየት አለባቸው። ልጅ ጫዋታው እንዴት ነው? ልጆች ሲታመሙ ጫዋታ ያቆማሉ። ቤት ውስጥ ወይ ቁጭ ላሉ፣ ወይ ይተኛሉ፣ ወይ በቃ ጥሩ ስሜት አይሰማቸው። እነዛ ልጆች ጤንነታቸው መታየት አለበት። ከዛ ውጪ ልጅ በደንብ ይጫወታል፣ ይበላል። አንዳንዶቹ ልጆች ደግሞ የሚገልጹት በምንድን ነው፣ ምግብ አለመብላት፣ ምግብ ቢበሉም ደግሞ ማስወጣት ማስታወቅ ማለት ነው። ሌላው ተቅማጥ እነዚህ እነዚህ የልጆች አንዱ የበሽታ መገለጫ ምክንያቶች ናቸው። ስለዚህ እነዚያን ልጆች በደንብ መከታተል ከዛ ቤት ውስጥ ማቆየት ሳይሆን ወደ ጤና ድርጅት መውሰድ ግድ ነው። ህጻናትን፣ ህጻናት ምንድነው ሰውነታቸው የመከላከል አቅማቸው ገና ያልዳበረ ስለሆነ ለብዙ በሽታዎች ይጠቃሉ። ስለዚህ እነዚህ ልጆች የግድ መከታተልና ወደ ሕክምና ቦታ እኛም ተከታተል ማድረግ የሚገባንን ነገሮች ማድረግ አለብን። ምግብ በስነ ስርዓት ለህፃናት በጊዜው መስጠት ብዙ ለብዙ ነገር ይጠቃሉ። ምንድነው ምግብ ካለ መብላታቸው የተነሳ የሰውነታቸው የመከላከል አቅም ይቀንሳል። ያ የመከላከል አቅም ከቀነሰ ደግሞ ልጆች ለተለያዩ በሽታዎች ይጋለጣሉ፣ ለመተንፈሻ ካለ በሽታዎች ይጋለጣሉ፣ የምግብ እጥረት ልጆች ይጋለጣሉ። ለተለያዩ በሽታዎች ብዙ ልጆችን የሚያጠቁ ብዙ በሽታዎች አሉ። ስለዚህ እናቶች በዚህ ጋር ጥንቃቄ አድርገው አባቶችም እንደዛው፣ ግን በተለይ እናቶች ለልጆች ያው ቅርበት ስላላቸው ነው እየተናገርኩ ያለሁት። የተወደዳችሁ አድማጮች ከሲስተር ንግስት ሽመልስ ጋር ያደረግነው ቆይታ በዚህ አላበቃም። ሳምንት ሳምንት ተከታዩንና የመጨረሻውን ክፍል ይዘንላችሁ እንመለሳለን። ያዳመጣችሁት ያላችሁት ተስፋ ለሴቶችን ነው። አሁን ወደ ትምህርት ለነፍሳችን አልፈናል። በዚህ ዝግጅታችን ኢየሱስ ከተናገራቸው ታሪኮች ውስጥ አንዱን አብረን እናያለን። ኢየሱስ በምድር ላይ በነበረበት ጊዜ ስለ ገንዘብ ወይም ከገንዘብ ጋር ተያያዥ ነገር ይናገር ነበር። እርሱ ስለ ገንዘብ ምንም ትርጉም ያለው አይመስልም። እርሱ ሲኖር ወዲህና ወዲያ እየዞረ ነበር። ቤት አልነበረውም። ሰዎች የሰጡትን እየበላ አባባቱን ያመሰግን ነበር። ገንዘብ ያላቸው ተከታዮች ነበሩት፣ ምንም የሌላቸው ተከታዮችም እንዲሁ። ኢየሱስ ለሀብታሞቹ ሁል ጊዜ ማስጠንቀቂያ ይሰጣቸው ነበር። ለሁለት ጌቶች መገዛት የሚችል ማንም የለም፣ ለእግዚአብሔርም ለገንዘብም መገዛት አትችሉም ይል ነበር። ፈሪሳውያን እግዚአብሔር ከሰጣቸው ሕግ በተጨማሪ ላወጧቸው ሕጎች በጣም ጠንቃቆች ናቸው። ያንም መንገድ መከተል እግዚአብሔርን ደስን የሚያሰኘው ይመስላቸው ነበር። ነገር ግን የተወሰኑ ከእነዚህ ሰዎች መካከል ገንዘብ ወዳጆች ነበሩና ደሃውን ሕዝብ እያስጨነቁ ገንዘብ ይሰበስቡ ነበር። መበለቶችን ያስጨንቁ ነበር። ኢየሱስም በሉቃስ ወንጌል ምዕራፍ 16 ከቁጥር 13 እስከ 15 ላይ እንዲህ አላቸው። ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም፤ ወይም አንዱን ይጠላልና ሁለተኛውንም ይወዳል፤ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ገንዘብንም የሚወዱ ፈሪሳውያን ይህን ሁሉ ሰምተው ያፌዙበት ነበር። እንዲህም አላቸው ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት ርኩሰት ነውና። ሕግና ነቢያት እስከ ዮሐንስ ነበሩ። ከዚያ ጀምሮ የእግዚአብሔር መንግሥት ይሰበካል፣ ሁሉም ወደ እርሷ በኃይል ይገቡባታል። ነገር ግን ከሕግ አንዲት ነጥብ ከምትወድቅ ሰማይና ምድር ሊያልፍ ይቀላል ይላል። ምንኛ ጠንካራ ንግግር ነው! አዎ እነርሱ ግን ይህንን ንግግር አይወዱትም። ሀብታም መሆን ማለት በእግዚአብሔር መባረክና በእርሱ መሸለም አድርገው ያስባሉ። ውድ እህቴ ሆይ ስለዚህ ሀሳብ ምን ትያለሽ? በአብዛኛው ሰው ሳያስበው ይህ አስተሳሰብ በውስጡ አለ። ሰዎች የሆነ ልብን የሚያሳዝን ነገር ሲገጥማቸው ምን በድዬ ነው ይህ የደረሰብኝ ሲሉ ይስተዋላል። ምክንያቱም ጥሩ የሆኑ ሰዎች ሁሉ ጥሩ ያልሆነ ነገር አይገጥማቸውም ብለው ነው የሚያስቡት። አንዳንድ ሰዎች ደግሞ ዛሬ ጥሩ ነገር ካላቸው ወደፊት ደግሞ የበለጠ ጥሩ ጥሩ ነገር እንደሚገጥማቸው ያስባሉ። ነገር ግን ዙሪያችንን ስንቃኝ ይህ እውነት አይሆንልንም። በጣም ጥሩ የሆኑ ሰዎች ችግር ሲደርስባቸው እናያለን። መጥፎ ናቸው የምንላቸው ደግሞ የበለጠ ምችት ብሏቸው እንመለከታለን። ዛሬ ጥሩ የገጠማቸው ነገ ችግር ሲገጥማቸው ልንመለከት እንችላለን። ኢየሱስ ታዲያ ለእነዚህ ለፈሪሳውያን አንድ ታሪክ ነገራቸው። ታሪኩን ከነ ትርጓሜው ነው የነገራቸው። በሉቃስ ወንጌል ምዕራፍ አስራ ስድስት ከቁጥር አስራ ዘጠኝ እስከ ሰላሳ አንድ ላይ ነው ያለው። አብረን እናንብበው። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ ዕለት ዕለትም እየተመቸው በደስታ ይኖር ነበር። አላዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አላዛርንም በእቅፉ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃይ ያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አላዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደ ተቀበልህ አስብ፣ አላዛርም እንዲሁ ክፉ፣ አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለ ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ አምስት ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሉላቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ በሄደላቸው ንስሓ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታንም እንኳ አንድ ቢነሳ አያምኑም አለው ይላል። የታሪኩ ማጠቃለያ ይህ ነው። ፈሪሳውያኑ ምን ሊሰማቸው እንደሚችል ገምቼ፣ አንቺስ ምን ተሰማሽ? በመጀመሪያ ደስ ይላቸዋል። ምክንያቱም ሀብታሙን ሰውዬ ልክ እንደ ራሳቸው ስለሚስሉት። ሁለቱም ሰዎች ከሞቱ በኋላ ግን በጣም አስደንጋጭ ነገር ይሆንባቸዋል። ድሀው በመንግስተ ሰማይ ነው፣ ሀብታሙ ግን አይደለም። እነርሱ በተቃራኒው ያስቡ ነበር። ኢየሱስ እምነታቸው ኢየሱስ እምነታቸውን ገለበጠባቸው። አንዳንዴ በምድር ላይ ስንኖር ላንዱ ምቾት ለአንዱ ችግር ሲሆንብን ይህች ዓለም ታዳላለች ብለን ልንከፋ እንችላለን። በዚህ ታሪክ ውስጥ ግን የምንረዳው እነዚህ መጨረሻው ላይ ህይወት ሚዛናዊ እንደሆነች እንገነዘባለን። እግዚአብሔር ስለ ፍትህ ግልጽ ነገር በቃሉ ይናገራል። በስተ መጨረሻ ፍርድ አለ። አሁን ባናየው እንኳ በስተ መጨረሻ ፍርድ አለ። እነዚህ ፈሪሳውያን የሃይማኖቱን ህግጋት ለመጠበቅ በጣም ይጥራሉ ኢየሱስም ህጎቹ ጥቅም የላቸውም ማለቱ አይደለም ምክንያቱም ህጎቹ ከእግዚአብሔር የተሰጡ ናቸው ደግሞ ጥሩ የሆነ ህይወት ለመኖር የሚረዱ ናቸው የእግዚአብሔር ህግጋቶች ፍቅር ማሳየት ላይ ያተኮሩ ናቸው እውነተኛ መሆን እግዚአብሔርን ብቻ ማምለክን ያሳያሉ ብዙዎቹ ነቢያት እግዚአብሔር ድሆችን መርዳት እንዳለብን እንደ ተናገረ ይናገራሉ። ድሆችን ስናበሳጭና ስናስጨንቅ እግዚአብሔር ደስ እንደማይሰኝበት ቃሉ ይናገራል። እስኪ ስላነበብነው ታሪክ በዝርዝር እነይ። ይህ ታሪክ ወደ መንግሥተ ሰማያት እንዴት እንደምንገባ ሊነግረን የተነገረ አይደለም። ከሞት በኋላ ስላለው ሕይወት ለመናገር አይደለም። ይህ ታሪክ በሕይወታችን ለምን ቅድሚያ እየሰጠን መኖር እንዳለብን ለመናገር የተጻፈ ነው። እግዚአብሔር ለእኛ የሚያስበው ይበልጣል የሚለውን እንድናስብ ያደርገናል። እኛ የሰማነው የዚህን የሀብታም ሰው አንድ ሀጢያት ነው። የገንዘብ ፍቅር እንዳለበትና ራስ ወዳድና ገብጋባ እንደሆነ ነው። ገንዘብ ይወድ ስለነበረ በበሩ ላይ ወድቆ ስለነበረው ደሃ ማሰብ አልቻለም። ሃይማኖታዊ ሥርዓቱን በሚገባ ይከታተላል ነገር ግን በውስጡ ያለው የገንዘብ ፍቅር ልቡን ከእግዚአብሔር አርቆታል። ልቡ ከእግዚአብሔር እንደራቀ ሞተ፣ በሰማይም ከእግዚአብሔር እንደራቀ ቀረ። ሀብታሙ ሰውዬ አሁንም በሰማይ አላዛርን ወደ ወንድሞቹ መላክ ነው ያሰበው። አብርሃም ግን እግዚአብሔር ነቢያቱንና ቃሉን ሰጥቷቸዋል አለው። ቃሉ ካለን የተቸገረ ሰው ቢያጋጥመን ያንን ሰው ወይም ሴት ለመርዳት እግዚአብሔር በልዩ ሁኔታ ሊናገረን አይገባውም። እያንዳንዳችን ሌሎችን እንድንረዳ እግዚአብሔር ይፈልጋል። ይህ ታሪክ በእውነት ራሳችንን እንድናይ የሚያደርገን ታሪክ ነው። እንዴት ነው እየኖርን ያለነው? ገንዘብ መውደድና ተጨማሪ ለማግኘት መጣር በጣም ቀላል ነገር ነው። የራሳችንን ምቾትና ሙላት መፈለግና የድሃን ፍላጎት ወደ ጎን ማለት ድሃ ብንሆንም ሀብታም ቀላል ነው። ገንዘብ በእኛ ላይ ጣዖት ሊሆን ይችላል። በሕይወታችን ከምንም በላይ የምንወደውና የምንፈልገው ነገር ጣዖት ሊሆንብን ይችላል። ያ ደግሞ እግዚአብሔር የሚወደው ነገር አይደለም። ከመጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋል እና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ስለዚህ በክርስቶስ በተደረገልን ነገር ሁሉ አምነን የእርሱ ተከታዮች ከሆንን እርሱን ልንመስለው ያስፈልጋል። አንዳንዴ ስጋችን ሊፈትንን ይችላል። ነገር ግን እግዚአብሔር እንዲረዳን መጸለይ አለብን። እስኪ አሁን ከእኔ ጋር አብረን እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን እኛን ወደ መንፈሳዊ ባለጠግነት ለማምጣት አንተ ድሀ ስለ ሆንክ በጌታ በኢየሱስ ስም እናመሰግናሃለን። አሁንም ጌታ ሆይ ከገንዘብ ፍቅር ራሳችንን መጠበቅ እንድንችል፣ ድሆችን መርዳት እንድንችል፣ በዙሪያችን ያሉ ችግረኞችን ማየት እንድንችል፣ አቅምም ኃይልም መንፈስም ማስተዋልም ጥበብም እንድትሰጠን በጌታ በኢየሱስ ስም እንለምንሃለን ለራሳችን ብቻ ከምንል ካለን ለሌሎች ማካፈል የምንችልበትን ጸጋ እንድሰጠን በጌታ በኢየሱስ ስም እንጸልያለን። አሜን። የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የምስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911 41 66 24 እደግመዋለው 0911 41 0916062624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግማለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም ኢኢሲኤምዋይ የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትስአፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለ ተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩ።